sansenna tebretsad በተለምዶ በምንኖርባት ምድር የአየር ጠባይ ከመደበኛው መጠን ይጨምራል ብሎም ይቀንሳል። ይህ ተፈጥሯዊ ሂደት ነው። ሰው ሰራሽ ክስተቶች ግን ከተፈጥሯዊ ሂደቱ ጋር ተደማምረው ጥፋቱን እንደሚያባብሱ ተመራማሪዎች ይናገራሉ። በተፈጥሮ ሂደቱ ብርቱ ድርቅ እንዲከሰት ያደረገው ኤልኒኞ ሲያልፍ የተተካችው ላንኛ የተሰኘች አየር ጠባይ ሌላ አደጋ ደቅናለች። ላንኛን የቀደመው ኤልኒኞ ባስከተለው ድርቅ የተነሳ ለአብነት ያህል በኢትዮጵያ በአሁኑ ወቅት 5.6 ሚሊዮን ነዋሪዎች የረሃብ አደጋ እንደተጋረጠባቸው ተዘግቧል። የሙቀት መጠኑ እጅግ ሲቀንስ፣ አሊያም ቅዝቃዜው አይሎ ላኒኛ የተሰኘችው የአየር ጠባይ ስትከተል በዓለማችን ምን ይከሰታል? ላኒኛ በአጭር ጊዜ ውስጥ መሄዷ የአየር ትንበያን አስቸጋሪ የሚያደርገው ስለምን ይሆን? አብራችሁን ቆዩ። ኢትዮጵያን ጨምሮ በደቡባዊና ምስራቃዊ ምስራቃ አፍሪካ የሚገኙ 25 ሀገራት ለአስርት ዓመታት ታይቶ በማይታወቅ ድርቅ መመታታቸው ተዘግቧል። የድርቁ ዋነኛ መዘዝ ደግሞ የኤልኒኞ የአየር ጠባይ ነው ተብሏል። በተለይ ላለፉት 18 ወራት በብርቱ ኤልኒኞ የተነሳ የተከሰተው አደገኛ ድርቅ ላለፉት 35 ዓመታት ታይቶ የማይታወቅ እንደሆነ ተነግሮለታል። በዓለማችን የትኛውም አቅጣጫ ውቅያኖስ ከተለመደው የአየር ጠባይ እጅግ ሲቀዘቅዝ አሊያም ሲሞቅ በሌላኛው የዓለም ክፍል ሀያል ክንዱን ያሳርፋል። መደበኛ በሚባለው የአየር ጠባይ በደቡባዊም ሆነ በሰሜናዊ ንፍቀ ክበብ ድር ወገብ አቅጣጫ ከምስራቅ ወደ ምዕራብ የሚነፍሰው ንፋስ በእንግሊዝኛው ትሬድ ዊንስ ሞቃት የውቅያኖስ አካልን ወደ እስያ ይገፋል። ይህ የንፋስ ጉዞ ከተወሰኑ ዓመታት በኋላ ይዳከማል። እናም ሞቅ ያለው የውቅያኖስ ውሃ ወደ ምስራቅ አቅጣጫ ይመለሳል። በደቡብ አሜሪካ አህጉር የባህር ወሽመጦች ላይ የሚገኘውን ቀዝቃዛ ውሃም ይቀንሷል። ሂደቱን የከባቢ አየር ሳይንቲስቶች ያንኞ ይሉታል። በስፓይን ቋንቋ አጠራሩ ትንሹ ልጅ እንደማለት ነው። ተቋቋሚው ኤልኒኞ በሌላ ጊዜ ጠንከር ብሎ ወደ ምዕራብ አቅጣጫ ሲቀዝፍ የዓለማችን ምስራቃዊ ክፍል የውቅያኖስ ውሃ ከተለመደው በላቀ እንዲቀዘቅዝ ያደርጓል። ሂደቱን ተመራማሪዎች ትንሿ ልጅ ላ ኒኛ ይሉታል። ካናዳ በሚገኘው የካሊጋሪ ዩኒቨርሲቲ የተፈጥሮ አካባቢ ተጽዕኖ ቅነሳ በእንግሊዝኛው ኤንቫይሮመንታል ዲዛይን ፋኩልቲ ውስጥ ረዳት ፕሮፌሰር የሆኑት ዶክተር ጌታቸው አሰፋ ይበልጥ ያብራሩታል። በመደበኛ የውቅያኖስ ዑደት ላይ ይሄ በምዕራቡ በኩል ያለው እንደ ኢንዶኔዥያ፣ አውስትራሊያ አካባቢ ያሉት የውቅያኖሱ ሙቀቱ ከፍ ያለ ውሃ የሚሰበሰብበት ነው። ቀዝቃዛ ውሃው ደግሞ ወደ ደቡብ አሜሪካ ዳርቻ እንግዲህ አድማጮች በምናብ እንዲስሉት የምፈልገው በግራና በቀኝ ብንለው በስተግራ በኩል ያ ሙቅ ውሃ የሚሰበሰብበት ነው። በስተ ምዕራብ ማለት ነው። ይሄ መደበኛው ውደት ነው። ግን ምን ይሆናል? የኤልኒኞ ክስተት በሚከሰትበት ሰዓት በምዕራብ የነበረው ሙቅ ውሃ ወደ ምስራቅ በሚነፍሰው ንፋስ ምክንያት ተገፍቶ በፊት ወደ በመደበኛ በማይሆንበት በደቡብ አሜሪካ ፔሩ፣ ኢኳዶር አካባቢ በመካከለኛው እና ምስራቃዊ ሰላማዊ ውቅያኖስ ይጠራቀማል ማለት ነው። እና ይሄ እንግዲህ ኤልኒኞ ክስተት እንለዋለን። የኤልኒኞ ክስተት ብዙ ጊዜ ተከትሎ ሱን ወይ መደበኛው ክስተት ይመለሳል። ውደቱ ገለልተኛ ተብሎ ሊጠራ ይችላል ወይም ተከትሎ ከሱ ስር ተከትላ ደግሞ ላልኛ ክስተት ልትመጣ ትችላለ ላልኛ ደግሞ ምንድን ነው የምታደርገው ልክ በተቃራኒው የውሃ ሙቀቱ ከመደበኛው ይበልጥ ዜሮ ነጥብ አምስት ዲግሪ በላይ ከፍ ሲል ነው እንግዲህ ኤልኞ የምንለው ከመደበኛ ሙቀት ደግሞ እዛው መካከለኛውና ምስራቃዊ ሰላማዊ ውቅያኖስ በዜሮ ነጥብ አምስት በታች ከመደበኛው ከዛ ከፍ ባለ ሲቀንስ ዝቅ ሲል ላልኛ ክስተት ተከሰተ እንላለን ማለት ነው። ብርቱ ኤልኒኞ እንዳለፈ ዘንድሮ የተከሰተችው ላንኛ በጥር ወር ሞዛምቢክ ውስጥ የጎርፍ መጥለቅለቅ በማስከተል ሶስት መቶ ሺህ ነዋሪዎች ላይ ጉዳት አደርሳለች። ከባድ ዝናብ በማስከተልም በደቡባዊ አፍሪቃ የሚገኙ ሀገራት ነዋሪዎች ላይ መፈናቀል አስከትላለች። የመሰረተ ልማት አውታሮችን በመጉዳት በሽታዎች እንዲከሰቱም አድርጋለች። ኤልኒኞ ክስተት በሚከሰትበት ሰዓት ብዙ ጊዜ መገለጫው ደረቅ ወይም ድርቅ የሚሆንባቸው ቦታዎች ይበዛሉ። ከዛ ደግሞ እሳት አሁን እንደሚታወቀው ያለፈው አሁን ከዚች በፊት ከላልኛው በፊት የነበረው ኤልኒኞ እዚሁ ምዕራብ ካናዳ ውስጥም ወደ ምዕራብ አሜሪካ ግዛትም ደንሳት መቃጠሎች ነበሩ በብዛት፣ እና የላ ኒኛ ደግሞ ብዙ ጊዜ መገለጫዋ ቅዝቃዜ እና እርጥበት ነው። በተለያየ ቦታ ጎርፍ መጥለቅለቅ ይኖራል። የተለያየ ክስተት ይፈጠራል። ከዛ ቀጥሎ ደግሞ ምናልባት በተለይ በታዳጊ ሀገሮች ከጤና ጋር በተያያዘ የውሃ ብክለት የፍሳሽ እና የውሃ አቅርቦት አንድ ላይ የመቀላቀል የመሰረተ ልማቱ የመበላሸት ስለሚኖር የጤና ምክክል ያመጣል። አሁን ላሊኛ እርጥበት ታመጣለች ወይም ደግሞ ኤልኞ ሙቀትና እሳት ያመጣል ስንል በተቃራኒው ደግሞ የተለየ የዓለም ክፍል ላይ ደግሞ የሙቀት ተቃራኒ የድርቅ ተቃራኒ የሆነውን ነገር ሲያመጡ እናያለን እና እርግጥ የእነዚህ ክስተቶች አንዴ ከጀመሩ ምን ሊያመጡ እንደሚችሉ እንወቅ እንጂ በትክክል በሳይንሱ አሁን ለምን እንደዚህ እንደሚሆን ጥንተ ተፈጥሯቸው ምንድን ነው፣ መነሻቸው ምንድን ነው የሚለው እስካሁን የጠራ እና በሰፊው የሳይንስ ማህበረሰብ ተቀባይነት ያለው ትንተና የለም። ለዛም ነው አሁን በተለያየ ጊዜ የትንበያ ሞዴሎች አዳዲስ ሀሳቦችን እየጨመሩ እየተሻሻሉ የሚመጡት መምጣትም ያለባቸው። ኤልኒኞም ሆነ ላንኛ በተለምዶ ከዘጠኝ እስከ አስራ ሁለት ወራት ይቆያሉ። ዘንድሮ ብርቱን ኤልኒኞ የተከተለችው ላንኛ አቅመ ደካማ ቆይቷ አጭር ነበር። ለአራት ወራት ግድም ነበር የቆየችው። ይህ ወደፊት በወቅታዊና የረዥም ጊዜ የአየር ትንበያ ላይ ተጽዕኖ እንደሚያሳድር ይጠቀሳል። በእርግጥ ምን አይነት ተጽዕኖ ነው የሚያስከትለው? አሁን እንደተባለው ግን ላንኛ ያው በአጭር ጊዜ በሶስት በአራት ወር ውስጥ በቃኝ ስትል ቀጥሎ ምንድን ነው የሚለው ያሉት ትንበያዎች የሚያሳዩት ነገር የለም። እንግዲህ የተለመደው የሚቀጥለው የአየር ሁኔታ ጭጋጋማ ይሆናል ምናምን ነው፣ ግን ትንበያው ራሱ ነው ጭጋጋማ የሆነው። አሁን በላልኛም በአጭር ጊዜ በቃኝ ማለቷ ማለት ነው። እና በተለይ ደግሞ በመደበኛውም በምንወስድበት ሰዓት ኤል ሊኞ ክስተትም ላልኛም ጸደይ ላይ ነው ውደታቸውን የሚጨርሱት በአንድ የውዝዋዜ ዘመን እንግዲህ ከሶስት ዓመት እስከ አምስት እንዲያውም ብሎም እስከ ሰባት ዓመት ሊሄድ ይችላል። የሁለቱ ጥምረት አንድ ዘመን ማለት ነው እና በሚወጡበት ሰዓት እዚህ ጸደይ አካባቢ ነበር የሚወጡት እና በመደበኛነት ጸደይ ራሱ ትንሽ ከትንበያ አንጻር ጭጋጋማ ነው። ቀጥሎ ያለው ሞቃተማው ወቅት በዚህ ባለንበት ንስቃ ምን ይመስላል የሚለው አስቸጋሪ ነው። በመደበኛነትም በተለይ አሁን ደግሞ ላልኛ የሚጠበቀውን ወደ ሳት ጨርስ በአጭር መመለሷ እንግዲህ ምንድነው የሆነው መመለስ ስንል እንግዲህ አድማጮች እንዲረዱት ልኬቱ እዛ አካባቢ ከሚለካው የገጸ ውቅያኖስ ሙቀት ከዜሮ ነጥብ አምስት ዲግሪ እንግዲህ ከአንድ ዲግሪ ሴንቲግሬድ ግማሽ በላይ ዝቅ ካለ ነው እና አሁን ዝቅ ብላ የነበረው ራሱ ሲጀመር ወደ ዜሮ ነጥብ ስምንት ነው እና ብዙም ያን ያክል መደበኛ የምንጠብቀው ላልኛ አይደለም። ትንሽዬ የነበረች ራሱ ክስተቷም ስትጀመር እነሷም ሆና ያው ተመልሳ ያው ሙቀቱ ከፍ አለ ማለት ነው እዛ የሚለካበት ቦታ ላይ። ስለዚህ ከዛ አንጻር ነው የትንበያ ጭጋግ ማለት የፈለግኩት በይሆናል በመቶኛ የሚሰላው የአየር ትንበያ ኤል ና ላኒኛ ጊዜያቸውን ሳያዛቡ የሚሄዱ ከሆነ የትንቢያው እርግጠኛነት ጥሩ ይሆናል እንደ ዶክተር ጌታቸው ማብራሪያ። ሆኖም ደካማውና የተከሰተችው ላኒኛ በአጭር መቀጨት የሚቀጥሉት ሁለት ወቅቶች አልፈው እነሱን በሚከተሉት ሁለት ወቅቶች ላይ ክስተት ክስተትና መደበኛ ሆኖ የመቀጠሉን እርግጠኝነት ወደ አርባ በመቶ ዝቅ አድርጎታል ብሏል ተመራማሪው። በአጭር ጊዜ ለተወሰኑ ቦታዎች ይሆናል እድሉ በመገመት የሚሰራ ስራ ነው። ነገር ግን የዚህ ደግሞ ወቃት የጎርፍ መጥለቅለቅ፣ ድርቅ፣ መጠነ ሰፊ የሆነ እሳት ቀጠሎ እንደዚህ እንደዚህ ነገሮች ከሆኑ በኋላ ምን ምን ነገሮች ነበሩ የተከሰቱት እዛ ጥቢያ ብቻ ሳይሆን እንዳልኩት ከርቀት ከምን ጋር ይተሳሰራል የሚለው እና አሁን እኔ ምን ሀገር ቤት በምደውልበት ሰዓት አሁን አዲስ አበባ እኔ እንጃ እኔ ወደ አራት ከዜሮ በላይ አራት የደረሰበት ሁኔታ ሰምቼም አላውቅም። ወደ ደብረ ብርሃን የተለያየ ቆጣሪ ሁላ መፈንዳቶች እንደነበሩ ሰምቻ ያለው በቅዝቃዜ ምክንያት ማለት ነው። እና እነዚህ ነገሮች ምናልባት ከሚሰበሰበው መረጃ በቁጥርም በተደገፈ በኋላ የሚተነተን እና የምናየው ነው የሚሆነው። ምናልባት የጀመረች ከነበረች ውላልኛ ጋር እያያዛል ወይ ወሰብሰብ ያለ ስለሆነ በእርግጠኝነት መናገር አንችልም። በእርግጠኝነት የምንናገረው ግን ያው አንድ የአካባቢ የአየር ንብረት ለውጥ በሰው ሰራሽ ምክንያት እየተባባሰ የመጣው እውነት እየጎላ እንደመጣ ከዛ ደግሞ ከተፈጥሮ፣ በነገራችን ላይ ኤልኒኞ እና ላኒኛ ምናልባት ከአየር ንብረት ለውጥ ጋር አያይዘን አለ የምናየው የተፈጥሮ ክስተት ነው። ግን እነዚህ የተፈጥሮ ክስተት ከሰው ሰራሹ ክስተት ጋር ተጣምረው ዝብርቅቅ የወጣ የአየር ጠባይ እንግዲህ የአየር ጠባይ ነው የምንለው የአየር ጠባይ ሊያስከትል እንደሚችል ይሄ ይታወቃል። የኤልኒኞና የላንኛ መደበኛ ዑደት ሲያጥር ሁለትና ሶስት ዓመት ሲረዝም ደግሞ ከአምስት እስከ ሰባት ዓመት ይቆያል። ኢትዮጵያ ኤልኒኞ የአየር ጠባይ ክስተት ብርቱ ጥፋት ካደረሰባቸው ሀገራት መካከል አንዷናት ላንኛ ምን ይዛ እንደምትመጣ አይታወቅም። አድማጮች የሳይንስና ህብረተሰብ ጥንቅራችን በዙ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።